መንፈሳዊ መሪ ምዕራፍ አምስት እምቅ የመሪነት ችሎታን እንዴት ማወቅ እንደሚቻል በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ። ዘኍልቍ አስራ ሶስት ሁለት የወደፊት መሪዎችን ለመምረጥ ጌታ የተጠቀመበት መንገድ በዚያ ዘመንም ሆነ ዛሬ ከሰዎች አስተሳሰብና አመለካከት ጋር ፍጹም የማይግባባ ነው። ምንም ትምህርት የሌላቸውን በማህበረሰቡ ዘንድ ተደማጭነት የሌላቸውን ሐዋርያቱን የመሳሰሉ ሰዎችን ዓለም አቀፍ እንድምታ ላለው ስራ ማን ልመርጣቸው ይችላል? እኛ ብንሆንም ኖሮ ለመርነት የምንመርጠው ታዋቂ ዲፕሎማቶችን፣ ጥልቅ የኢኮኖሚ ግንዛቤ ያላቸውን፣ ስምጥር ከሆነ ካህናት የተወለዱትን፣ ከፍተኛ ምሁራንን ወይም የዩኒቨርሲቲ ፕሮፌሰሮችን ይሆን አልነበር? ኢየሱስ ግን ከእንዲህ አይነቶቹ አንዱም አልመረጠም። ደቀ መዛሙርቱ በሙሉ ዝቅተኛ ስፍራ የሚሰጣቸው ነበሩ። ከዘመኑ ስልጣኔና ውስብስብ አኗኗር አርቀው ያሉ እንጂ አንዳቸውም እንኳ ተሰምነት ያላቸው ወይም ተናግረው ማሳመን የሚችሉ አይነቶች አልነበሩ። ከሃይማኖት ባለስልጣናት መካከል ሳይሆን ተራ ሰዎችን ነበር የመረጠው። ወደ ቻይና ሄደው በሚስዮናዊነት እንዲያገለግሉ ሀድሰን ቴይለር የመረጠው ተራ ሰዎችን ስለነበር በሃይማኖት ሰዎች ዘንድ ከፍተኛ ቅሬታ ፈጥሮ እንደነበር ይታወሳል። ይሁን እንጂ ውጤቱን ዛሬ ላይ ሆነን ስንገመግመው እነዚያ የተናቁ ሰዎች ከፍተኛ ውጤት ማስመዝገባቸው ግልጽ ነው። ያም ሆኖ ግን ዛሬም ቢሆን ያንን መንገድ መከተል አንፈልግም። ኢየሱስ ደቀ መዛሙርቱን የመረጠው ከፍተኛ ምሁራን መካከል አልነበረም። ሌላው ቀርቶ ከገበሬዎች መካከል እንኳ አልነበረም። ይህም ከሚሰጣቸው ዓለም አቀፋዊ ተልእኮ እንዳያዘናጋቸው ወይም ወደ ኋላ እንዳይጎትታቸው ታስቦ ሊሆን ይችላል። ደቀ መዛሙርት ሁሉ ከገሊላ እንጂ ከይሁዳ ከተሞች የተገኙ አልነበሩ። ገሊላ የተለያየ ሀገር ሰዎች የሚኖሩባት ስለነበረች እንደ ይሁዳ ወይም እንደ ኢየሩሳሌም የተከለለች አልነበረችም። የገሊላ ሰዎች አዳዲስ አስተሳሰቦችን ለመስማትም ሆነ ለመቀበል ዝግጁ ነበሩ። ሌላው ቀርቶ ደቀ መዛሙርቱ መደበኛ ትምህርት እንኳ ያላቸው አልነበሩ። ይሁን እንጂ በአጭር ጊዜ ውስጥ ታላላቅ ተግባሮችን በማከናወን አንቱ የሚያሰኙ ሆነዋል። ምንም እንኳ በገሊላ የተለያዩ አገር ሰዎች ቢኖሩም ከእነሱ በሚያገኙት መመሪያ መሰረት፣ እነማን ጥሩ መሪ ሊሆን ሊወጣቸው እንደሚችል ኢየሱስ በውስጣቸው የነበረውን እምቅ ችሎታ ማየት ችሎ ነበር። በዚያ እምቅ ችሎታ ላይ ደግሞ መንፈሳዊ ቅናትና ታማኝነት ታክሎበት ታላላቅ መሪዎች ሊወጣቸው ችሏል። ይህም ሆኖ ግን ምንም ስህተት አልፈጸሙም ማለት አይደለም። ከተፈጥሮ የሚገኙ መልካም ባህርያት ለመንፈሳዊ መርነት አያስፈልጉም ማለት ባይቻልም በውስጣችንም ሆነ በሌሎች ውስጥ ያለውን እምቅ የመርነት ችሎታ መርምረን ማወቁ ብዙ ሊጠቅመን እንደሚችል ግልጽ ነው። ብዙ ሰዎች በውስጣቸው እምቅ ችሎታ እንዳላቸው ቢታወቅም ራሳቸውን በሚገባ ስለማይመረምሩ ወይም ስለማያውቁ ስጦታቸው ተዳፍኖ ይቀራል። የሚከተሉት መመሪያዎችን እንደሚገባ ማጥናት በውስጣችን ያለውን እምቅ ችሎታ ለማወቅ ወይም ለመሪነት ብቁ የሚያደርጉትን ባህሪያትን ለመረዳት ብዙ ሊጠቅሙን ይችላሉ። ራስህን ከአጉል ልማድ አላቀሃል? ሌሎችን ለመምራት በመጀመሪያ ራስን መግዛትና መቆጣጠር ይገባል። ነገሮች ባልጠበቃቸው አቅጣጫ ሲሄዱ ወይም የሚያናድድ ነገር ስገጥም ራስን መቆጣጠር ትችላለህን? በእንዲህ አይነት ፈታኝ ሁኔታዎች ራሱን መግዛት ወይም መቆጣጠር የማይችል ሰው የሌሎችን ከበሬታ አገኝም፣ በጎ ተጽዕኖ ሊያሳድርባቸውም አይችልም። ስለዚህ አስቸጋሪና ተስፋ አስቆራጭ ነገሮች ቢገጥሙት እንኳ በእርጋታ መቋቋም የሚችል ሰው ሊሆን ይገባል። ያለማንም ድጋፍ ወይም እገዛ በራስህ የማሰብ ብቃት አለህ። የሌሎችን ሀሳብ መቀበል ተገቢ ቢሆንም አንድ መሪ ሌሎች በርሱ ቦታ ሆነው እንዲያስቡለት ወይም በእርሱ ቦታ ሆነው እንዲወስኑለት አይጠብቅም። ነቀፋና ትችትን በበጎ መጎናቸው ትቀበላለህ። ነቀፋና ትችት ሊበረታብህ፣ በዓላማ ጸንተህ ትቆማለህ። ትሑት ሰው የሚሰነዝሩበትን ጥቃቅን ነቀፋዎች፣ ትችቶች እንኳ ይቀበላል። ተስፋ አስቆራጭ ሁኔታዎችን አዳዲስ ሐሳቦችን ለማፍለቅ ትጠቀምባቸዋለህ። ሰዎች እንዲያከብሩህና እምነታቸውን እንድጥሉብህ ሙሉ ድጋፋቸውንም እንድሰጡ ማድረግ ትችላለህ። በሥልጣኔ ወይም ባለህ ደረጃ ጫና ሳታደርግ ሰዎች ሥርዓት ያለው ሕይወት እንዲኖሩ የማድረግ ብቃት አለ። እውነተኛ መርነት በልብ ውስጥ ያለ መንፈሳዊ ባሕሪ በመሆኑ ሰዎችን እንዲሽቆጠቀጡ ለማድረግ የምናሳድረው ጫና አይደለም። ሰላም አድራጊና ሰላም ፈጣሪ ነህን? አንዳንድ ጊዜ ጸብና ሁከት ባለበት ቦታ ሰላምን ከማድረግ ይልቅ የራሳችንን ሰላም ይዘን መቆየት ቀላል ነው። እውነተኛ መሪ ግን ተቃራኒ እይታና አስተሳሰብ ቢሰነዘር እንኳ በሁለቱ መካከል መቀራረብ እንዲኖር እርቅ ፈጣሪ ነው። በሚቀርበው እርቅ ፈጣሪ ሀሳብ ተቀራርበው ተራርቀው የነበረ ወገኖችን ያቀራርባል። አስቸጋሪና ጥንቃቄ በሚሻቸው ነገሮች ላይ ኃላፊነት ብሰጥህ ያንን ለመወጣት ብቃት አለህ። ሰዎች እሺ ወይም እምቢ ማለት መብት አላቸው። ያም ሆኖ አንዳንድ ከባድ ነገሮችን እንዲያደርጉ ስታዛቸው ደስ ብሏቸው ይታዘዙሃል። አመለካከትህን ወይም የምታቀርበውን ሀሳብ ቢቃወሙህብህ ቢቃወሙህ ምን ይሰማሃል? የራስን ጥቅም ግምት ውስጥ ሳታስገባ የሚተላለፈውን ውሳኔ ደስ ብሎ ትቀበላለህ። ውሳኔዎችን የማትቀበለው ወይም የማትቀበል የምትቀበለው ከሚያስገኙ የጋራ ጥቅም አንጻር ነው ወይስ ከግል ጥቅምህ አኳያ? መሪዎች ተቃውሞ ሊገጥማቸው እንደሚችል መጠበቅ አለባቸው። በሚደርስባቸው ተቃውሞም አኩራፊ መሆን የለባቸው። በቀላሉ ጓደኛነትን ትፈጥራለህ በጀመረው ጓደኛነት ስትዘልቃለህ የሚኖሩህ ታማኝና የልብ ጓደኞች ለመርነት ብቃትህ አይነተኛ ምስክር ሊሆኑ ይችላሉ። እውነትም ይሁን ሐሰት ሰዎች በሚሰጡህ ድጋፍና ምስጋና ትኩራራለህ። የለመድህ ድጋፍና ምስጋና ስቀርብስ፣ ለአጭር ጊዜ ቢሆን እንኳ በራሴ መተማመን ችሎታ ይቀንሳል። በበላይ አለቆች ወይም በማታውቃቸው ሰዎች ፊት ስትሆን መሽቆጥቆጥና መርበትበት ይታይብሃል። ከበታች ያሉ ሰዎች ከአንተ ጋር ሲሆኑ ሙሉ ነፃነት ይሰማቸዋል። እውነተኛ መሪ ሌሎችን ይረዳል፣ በድካማቸውም ይራራል። ስለሆነም ሰዎች ከእርሱ ጋር ሲሆኑ ነፃነት ይሰማቸዋል። ዘርን መልክንና ደረጃን ግምት ውስጥ ሳታስገባ ሰዎችን ሁሉ የመቅረብ ደስተኛ ነህ ወይስ በሰዎች መካከል አድሎ ታደርጋለህ? ምናልባት አንተ ራስህ ሳታውቀው ዘረኛነት ወይም ወገነኛነት ይኖርብህ ይሆን? እንዲህ ያለ ሰው በፍጹም መሪ ሊሆን አይገባም። ብልህና ጠንቃቃ ነህ? ከመናገር በፊት ውጤቱ ምን ሊሆን እንደሚችል ረጋ ብለህ ታስባለህ? በአላማህና በአቋቋሚ ቆራጥ ነህ? ወላዋይ ሰው መሪ ቢሆን እንኳ ረጅም ጊዜ አይዘልቅም። ቅሪታና ምሬትን እያስተናገድህ ነው ወይስ ቢያሳዝነው እንኳ ሰዎችን ይቅር ለማለት ዝግጁ ነ? ምክንያታዊ በሆነ መልኩ የወደፊቱን ብሩህ በሆነ ሁኔታ ታያለህ ወይስ ስለ ወደፊቱ ያለ ተስፋ ጨለምተኛ ነው? የወደፊቱን አጨልሞ የሚመለከት ሰው መሪ ሊሆን አይችልም። እንደ ጳውሎስ ሁሉ ይህን አንድ ነገር አደርጋለሁ በማለት ራዕይህን አጥብቀህ ትይዛለህ ወይስ ይህንንም ያንንም ለማያዝ ስፍ ጨረጨራለህ? ያሰበው ላይ የሚደርስ ኃይሉንና ትኩረቱን ሁሉ እዚያ ግብ ላይ የሚያውል ሰው ብቻ ነው። አር ኢ ቶምሰን የተባሉ ሰው ደግሞ መሪ የመሆን ብቃት እንዳለን ወይም እንደሌለን ለማወቅ የሚከተሉትን ነጥቦች እንደ መስፈርት ሊያገለግሉን እንደሚችሉ ይጠቁማሉ። የሰዎች ውድቀትና እምነት ማጉደል ያናውጠናል ወይስ ለበለጠ ነገር ታጥቀን እንድንነሳ ያደርገናል? በተገቢ ሁኔታ በሰዎች መጠቀምን እንችላለን ወይም ደግሞ ለተገቢው ጊዜ ተገቢ ሰዎችን እናዘጋጃለን? ሰዎች የእኛን መመሪያ እንዲጠብቁ እናደርጋለን ወይስ በራሳቸው የመንቀሳቀስ ብቃት እንዲኖራቸው እንረዳቸዋለን? ነቃፊዎችና ተቺዎች ነን ወይስ የምናበረታታና የምናደፋፍር? ችግር ያለበትን ሰው መርዳት እንሞክራለን ወይስ በተቻለ መጠን ከአጠገባችን እንዲርቅ እናደርጋለን? እነዚህን መመዘኛዎች አቅልለን መመልከት ወይም የሚያመለክቱንን ደካማ ጎን በቸልታ ማለፍ የትም ሊያደርሰን አይችልም። አንድ ነገር ማድረግ አለብን። ለተግባር መነሳሳት አለብን። አንዳንድ ደካማ ጎኖችን ተመልክተህ ከሆነ በመንፈስ ቅዱስ እርዳታና አጋዥነት ለማስተካከል ለምን አሁኑኑ እርምጃ አትወስድም? ለምን አንዳንድ ውድቀቶችን ለማስተካከል፣ የደከሙና የሰለሉ ነገሮችን ለማጠናከር ዝግጅት አታደርግም? ከላይ የተመለከትናቸው ባህሪያት ሁሉ በጌታ ኢየሱስ ክርስቶስ ህይወት ይታዩ ነበር። እነዚህ ባህሪያት የእያንዳንዱ ክርስቲያን የስብዕና አካል የሆኑ ዘንድ የዘወትር ጸሎቱ ሊሆን ይገባል። የመርነት ባህሪ እንዳይኖረን እንቅፋት እንዳይኖረን እንቅፋት የሚሆኑ ሌሎች ነገሮች ደግሞ ስህተትን ከመቀበል ይልቅ ለምን ተነካው ባይነትና ራስን ለመከላከል የምናደርገው ሙከራ ናቸው። ሰዎች ስህተታችንን ሲነግሩን እውነትነት ሊኖረው ይችላል። ራሳችንን ጻድቅ ለማድረግ የምናሳየው ሙከራ ግን ተጠቃሚዎች እንዳንሆን ያገደናል። ለራሳችን ውድቀትና በደል ኃላፊነትን ለመውሰድ ፈቃደኛ አለመሆን ወይም ደግሞ በራሳችን ጥፋት ሌሎችን ምክንያት ማድረግ ሰዎች በእኛ ላይ ያላቸውን እምነትና ከብሬታ ያጎድፋል። ምንም እንኳ አንድ ሰው የመርንት ችሎታ ቢኖረውም አዳዲስና ገንቢ ሀሳቦችንም በማፍለቅ የታወቀ ቢሆንም ግትር እስከሆነና ሌሎችን በትዕግስት መቀበል እስካልቻለ ድረስ ለስራው ትልቅ እንቅፋት ይሆንበታል። በመጨረሻም ሰዎች ሁሉ ይርቁትና ብቻውን ይቀራል። በነገር ሁሉ ልቆ መገኘት መልካም ቢሆንም ከመጠን በላይ መንጠራራቱ ግን ራሱን የቻለ ችግር ሊያስከትል ይችላል። እንዲህ ያለ ሰው ከአቅሙ በላይ የሆኑ ግቦች ያልማል። ያሰበው ግን ላይ መድረስ ሳይሆንለት ከቀረ ደግሞ ራሱን በደለኛ ያደርጋል። ከዚህ ይልቅ አቅምና ችሎታው በሚፈቅድለት መጠን ቢንቀሳቀስ ኖሮ ያሰበው ግብ ላይ መድረስ በቻለ ነበር። ከዚያ የሚገኘው እርካታ ተጠቃሚም በሆነ ነበር። ሰዎች ላይ በጎ ተጽዕኖ ማሳደር የሚቻለው መጀመሪያ እኛ ለእምነት ሲኖራቸው ነው። የሌሎችን እምነትና ከበሬታ ማጣት ብዙ መሪዎችን ከባድ ዋጋ አስከፍሏል።